የእርሶ ተራ ነው በሚል ርዕስ በአፍሪካ ብልጽግናን ማረጋገጥ በሚቻልበት ጉዳይ ላይ በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን መሪነት ትላንት ውይይት ተካሂዷል። በውይይቱ ላይ የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና አፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ቬራ ሶንጌ የዓለም የንግድ ድርጅት ዋና ዲሬክተር ንጎዚ ኢኮንጆና በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ተሳታፊ ነበሩ። በበየነ መረብ የተካሄደው ውይይት በዋናነት በኮቪድ-19 ወረርሽኝ የተጎዳው የአፍሪካ ኢኮኖሚ እንዲያገግምና በአህጉሪቱ በዘላቂነት ብልጽግናን ለማረጋገጥ ምን መደረግ አለበት በሚሉ ሀሳቦች ላይ ያተኮረ ነው። የኮቪድ-19 ወረርሽኝን መቆጣጠርና ኢንቨስትመንትን ማሳደግ ደግሞ ትኩረት የተሰጡባቸው ነጥቦች ናቸው። ኮይን ዲያባተ ዝርዝሩን ያስደምጠናል። የኮቪድ-19 ወረርሽኝን ለመከላከል አፍሪካ አቅሟ የፈቀደውን ለማድረግ ብትሞክርም የአህጉሪቱ ኢኮኖሚ ግን አሁንም ተጨማሪ ቀውሶችን እያስተናገደ ነው። የቫይረሱ ወረርሽኝ በመላው አህጉሪቱ እስከ 30 ሚሊዮን የሚደርሱ የስራ እድሎችን የነጠቀ ሲሆን ወደ ድህነት የሚንደረደሩ ሰዎችም ቁጥራቸው ከጊዜ ወደ ጊዜ እየጨመረ መሆኑን መረጃዎች ያመለክታሉ። ከኮቪድ ጋር በተያያዘ የተጎዳው የዓለም ኢኮኖሚ እያንሰራራና ወደ ማገገም እየተሸጋገረ ባለበት ወቅት በአፍሪካ ግን ኢኮኖሚው ገና ማንሰራራት አልጀመረም። ይህም ቀድሞውንም በድህነት ውስጥ የምትገኘውን አህጉር ቀውስ በማባባስ ላይ መሆኑን የጠቆመው በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን አህጉሪቱ እንዴት ማገገምና ወደ ብልጽግና ማምራት ትችላለች በሚል ሀሳብ ውይይቶችን ማዘጋጀት ጀምሯል። አፍሪካ ካለችበት ውስብስብ ችግር እንድትወጣ ሁሉም የየራሱ ሚና እንዳለው በማመልከት የእርስዎ ተራ ነው ወይም በእንግሊዝኛው ኢትስ ዩር ተርን በሚል ርዕስ ነው የመፍትሄ ሀሳቦች ላይ ውይይቶች የሚካሄዱት። በዚሁ ርዕሰ ጉዳይ በትናንትናው ዕለት የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊ ና የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ቬራ ሶንጎዌ፣ የዓለም ንግድ ድርጅት ዋና ዳይሬክተር ንጎዚያ ኮንጆ እንዲሁም በተባበሩት መንግስታት የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ የተሳተፉበት ውይይት በበይነ መረብ ተካሂዷል። በኮቪድ-19 ወረርሽኝ የተጎዳው የአፍሪካ ኢኮኖሚ እንዲያገግም 100 ቢሊዮን ዶላር እንደሚያስፈልግ የገለጹት የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የኢሲኤ ዋና ጸሐፊ ቬራ ሶንጎዌ በመሩት ውይይት የአህጉሪቱን እድገትና ብልጽግና እንዴት ማረጋገጥ እንደሚቻል እንደሚያስተላልፍልናል ሀሳቦች ተሰንዝረዋል። በቅርቡ የዓለም ንግድ ድርጅትን በዋና ዳይሬክተርነት እንዲመሩ የተሰየሙት ናይጄሪያዊቷ ንጎዚያ ኮንጆ ኢዋላ በሰጡት አስተያየት ስለ ብልጽግና ለማውራት በቅድሚያ የኮቪድ-19 ወረርሽኝን መከላከል እንደሚያስፈልግ ነው የገለጹት። ወረርሽኙ አህጉሪቱን ክፉኛ መጥቷታል። ስለዚህ ስለ ብልጽግና ራዕይና እንዴት ማገገም እንዳለብን ለማውራት ከቁልፍ ችግሮቻችን አንዱን መፍታት አለብን። ይኸውም በዓለም ላይ ያለው የፍትሃዊ የክትባት ተደራሽነት ነው። ክትባቱ በብዛት የደረሳቸው የዓለም ክፍሎች ኢኮኖሚያቸው መንቀሳቀስ ስለጀመረ በፍጥነት እያገገሙ ነው። ወደ አፍሪካ ስንመጣ የክትባቱ ተደራሽነት በጣም ውስን ነው። ስለዚህ በቂ የኮሮና ቫይረስ ክትባቶችን የምናገኝበት መንገድ መፈለግ አለበት። በዘላቂነት ለማገገምም እና ብልጽግና ለማረጋገጥ የመጀመሪያው እርምጃ ይሄ መሆን አለበት። በተባበሩት መንግስታት የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድም እንዲሁ የኮቪድ-19 ወረርሽኝን መከላከል ለሌሎች ችግሮች መፍትሄ ለማምጣት መሰረታዊው ጉዳይ መሆኑን ሀገራቸው እንደምታምን ገልጸዋል። የጸረ ኮቪድ ክትባትን በመላው ዓለም ተደራሽ ለማድረግ የሚደረገውን ጥረት በቀዳሚነት በመምራት ላይ የምትገኘው አሜሪካ ለአፍሪካ በመለገስ ላይ ከምትገኘው 25 ሚሊዮን ክትባት በተጨማሪ ከነሐሴ ወር ጀምሮ ለ100 ሀገራት ከሚሰራጨው ግማሽ ቢሊዮን ክትባትም አፍሪካ ከፍተኛ ድርሻ እንደሚኖራት አብራርተዋል። ኮቪድን ለመቆጣጠር የሚከናወኑ ተግባራት እንዳሉ ሆነው በአህጉሪቱ የስራ እድሎችን በመፍጠር ኢኮኖሚውን ለማነቃቃትም እገዛ ማድረግ እንደሚያስፈልግ አንስተዋል። አህጉሪቱ ሀብታም እንደሆነች እናውቃለን። እናም በአፍሪካ አህጉር ብዙ የስራ እድሎች እንደሚፈጠሩ እንጠብቃለን ስለዚህ በሀገሪቱ ኢንቨስት ማድረግ የሚቻልባቸው እድሎች ማሳየት አለብን። በተቋሞቻችን አማካኝነት ይህን ለማድረግ መስራት አለብን። ከእገዛ አንጻር ሌላ ምሳሌ ለመስጠት በዩኤስ የውጭ ጉዳይ ሚኒስቴር የዓለም አቀፍ ልማት ተቋም አማካኝነት በኮቪድ ወረርሽኝ ወቅት ከአርባ በላይ ለሚሆኑ ሀገራት ለጤና፣ ለኢኮኖሚ እና ለሰብአዊ ድጋፍ አገልግሎት የሚውል 541 ሚሊዮን ዶላር ድጋፍ አድርገናል። በኮቪድ-19 ወረርሽኝ ክፉኛ ከተጎዱ ዘርፎች አንዱ ኢንቨስትመንት መሆኑም የተነሳ ሲሆን ዘርፉን ለማሳደግ በጋራ ጉዳዮች ላይ በአንድነት መስራት፣ የዲጂታል መሰረተ ልማቶችን ማሻሻል፣ የሴቶችን ተሳትፎ ማሳደግ፣ አህጉር አቀፍ ነጻ የንግድ ስምምነትን መተግበር እንዲሁም ውስጣዊ የኢንቨስትመንት አቅምን ማሳደግ እንደሚያስፈልግ የዓለም ንግድ ድርጅት ዋና ዳይሬክተር ንጎዚያ ኮንጆ አብራርተዋል። በእርሳቸው የሚመራው ድርጅትም የራሱን ሚና እንደሚወጣ ነው የተናገሩት። አምባሳደር ሊንዳ ቶማስ ግሪንፊልድ በሰጡት አስተያየት ደግሞ አፍሪካ አሜሪካውያንና ሌሎች አፍሪካውያን ዲያስፖራዎች የአህጉሪቱን ብልጽግና ለማረጋገጥ ጉልህ ሚና መጫወት እንደሚችሉ ገልጸዋል። How we can enhance the connections between African Americans in America and the entire diaspora around the world to the continent uh, of Africa. <speaking in foreign language> እንዴት ማሳደግ እንደሚቻል ማሰብ ያስፈልጋል። ምክንያቱም በዚህ መንገድ ለአህጉሪቱ ሀገራት ኢኮኖሚ በጣም ብዙ አስተዋጽኦ ማበርከት ይቻላል። በተጨማሪም የአፍሪካን ብልጽግና ለማሻሻል በቀጣይ ወዴት መሄድ እንዳለብንና እንደ ሁለት ማህበረሰቦች እንዴት በጋራ መስራት እንዳለብን ለመረዳትም አስተዋጽኦ ይኖረዋል። በተደራረበ ፈተና ውስጥ የምትገኘውን አፍሪካን ከድህነት ለማውጣት በሚቻልበት ጉዳይ ላይ ሀሳቦችን ለመለዋወጥ በተመድ የአፍሪካ ኢኮኖሚክ ኮሚሽን መሪነት የተጀመረው ውይይት የተለያዩ አካላትን በማሳተፍ እንደሚቀጥል ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።